ኤስቤስ አማርኛ የውይይት መድረክ አድማጮቻችን፣ የዛሬው የውይይት መድረክ ዝግጅታችን የኢትዮ ኤርትራን ቅርብ ግንኙነት ይመለከታል። የውይይቱ ተሳታፊዎች አቶ ሁሴን አብዱል ዋሴ አቶ አለማየሁ በዛብህና አቶ ተስፋዬ አዶማ ናቸው በቅድሚያ አቶ ሁሴን በቅርቡ ከኤርትራ ወደ ኢትዮጵያ ይመጡ የልኡካን ቡድን አዲስ አበባ ገብተው ተገናኝተዋል አዲስ የሰላምና የአርቅ ጎዳና ኢኮኖሚያዊ ትብብርን ያካተተ ለመጀመር በጎ እሳቤዎች ተነሳስተዋል ይህንን በኤርትራ ወገን እንዴት ይመለከቱታል ይህ ምን ማለት ነው ለኤርትራውያን በመጀመሪያ ካሳሆን ለአንተና ለኤስቢኤስ የአማርኛ ፕሮግራም የሚከታተሉ መመስገን እፈልጋለሁ። ትንሽ አማርኛ ደግሞ ስለሚያጥረኝ ይቅርታ እየደባለቅኩ ከእንግሊዝኛ እናገራለሁ። ያንን ጥሪ ፕሪንሲፓሊ አክሰፕትድ ነው። ሰላም የማይፈልግ ሰው የለም። እንኳን ኤርትራና ኢትዮጵያ እኛ ለሙሉ ሆርን ኦፍ አፍሪካ የተለየ የምንፈልገው ነው። ግን ማን ከማን የሚል ጥያቄ አለ። እነዚህ ሰዎች አዲስ አበባ የገቡ የኤርትራ ሕዝብ የሚወክሉ ሰዎች አይደሉም። ለኢሳያስ አፈወርቅና የእሱ አጀንዳ የሚወክሉ ሰዎች ናቸው። ምክንያቱ ኤርትራ የህዝብ ተወካይ ፓርላማ የላትም። ኮንስቲትዩሽን እንኳን ትልቁ ነገር በኤርትራ የለም። ስለዚህ በኢትዮጵያ ያለው ትንሽ ጥሩ መንገድ ሮድ ማፕ የሰላም የሪኮንሲሌሽን የፍቅር የመደመር የሚለው ለኤርትራኖች በዚህ ሰዓት አይመለከተንም። ምክንያቱ ይህንን ነገር ሁሉ ኢሳያስ አፈወርቂ እና የሱ ግሩፕ ብቻ ነው ያለው። አሁን የኤርትራ ህዝብ ራሱ ይህንን ሁሉ ነገር ሲባል እዚህ አውስትራሊያ ሆነን እኛ ስናወራ በዚህን አርእስት አስመራ ቴሌቪዥን ሬዲዮ፣ ምንም ነገር ሁሉ ኤርትራዊ ጆሮውን ወደ አዲስ አበባ ልኮ ነው የሚያዳምጠው ያለው። ስለዚህ ለምን ነው እንደዚህ የሚሆነው? ምክንያቱ የኤርትራ ህዝብ በዚህ ሰዓት ዳያስፖራ ሆኖ ኤርትራ ውስጥ ሆኖ አብሰንት ነው ያለው። ስለዚህ በህዝብ ለህዝብ ግንኙነትስ ደረጃ በሁለቱ ሀገራት መካከል የሰላም የፍቅር ና የኢኮኖሚያዊ ትብብር ሂደቶች ቢደረጉ ያ መልካም አይሆንም ወይ? ህዝብ ለህዝብ ምናልባት በኤርትራ በኩል የኢሳያስ አፈወርቂ የህዝብ ውክልና የለም የሚል አመላከት ካለ በሶ ዘንድ የህዝብ ለህዝብ ግንኙነቱን ስ እንዴት ያዩታል? የህዝብ ትንሽ ችግር የነበረው በ1991 ተጨርሰዋል። ኤርትራ የልዕላውነት ዘውድ ደፍታ ሁሉ ነገር ወደ ፊውቸር የምናየው የነበርን ከወንድሞቻችን እህቶቻችን፣ አብረን ኢኮኖሚክ ኢንቴግሬሽን ወደ ፊውቸር የምናይበት ጊዜ የነበረው በ1991 ነው። ያንን ያለፈ 27 28 የርስ ያንን እነሱ ያባከኑት በተለየ ሳያሳፍ ወርቅ ይሄ ጦርነቱ ያነሳው ነው እንጂ ህዝብ ለህዝብ ችግር የለንም። ድሮም ችግር አልነበረም። አሁንም ችግር አይሆንም። ለፊውቸርም ሁሉ ነገር ያንን እንደ ካንሰር ከኤርትራ ጎድሎ ይሄ ህግደፍ የሚባለው ከሄደ ምንም ችግር አይመጣም። ኤርትራና ኢትዮጵያ ድንበር ችግር የላቸውም። በህዝቡም በታሪኩም ወንድማሞች ህዝብ ናቸው። አቶ ተስፋዬ እርስዎ በትግራይ ክልል አካባቢ ከሚገኘው የኢሮብ ነገድ ውስጥ ነው የሚገኙት እና በአሁኑ ወቅት በዚህ በሁለቱ የኢትዮ ኤርትራ ግንኙነት ላይ ቅሬታዎች እያሰማችሁ ነው። በኢሮብ ተወላጆች በኩል ምናልባትም ለሁለት የመከፈል ስጋት አድሮብናል እና ይሄም የአልጀርሱ ስምምነት እውን እንዳይሆን ወይም ቢያንስ እንዲከለስ የሚል ሀሳብ እያቀረባችሁ ነው። የሁለቱ አገር ግንኙነቶች ወደ ተግባር ለማዞር በሂደት ላይ ነው። ሂደቱ የሚቆም አይደለም። ለኢሮብ ተወላጆች ምን ማለት ነው? አመሰግናለሁ። አቶ ካሳሆን በመጀመሪያ ደረጃ እኛ ለሀያ ሰባት አመታት ድምጻችን ማሰማት ሲያቅተን አንተ የት አካል በመሆነ ና አንተን እና ኤስቢኤስን ማመስገን እፈልጋለሁኝ የእኛ ህዝብ ሁሌም ሰላም እንደተመኘና ሁሌ ሰላም እንደፈለገ ነው አሁንም የሰላም ጥሪው እኛ በተስፋ እና በጉጉት የምንጠብቀው ሆኖ ቅድም ሁሰን እንደ ተናገረው ከህዝብ ወደ ህዝብ ካልወረደ ይህ ነገር ተግባራዊ ይሆናል ወይ አይሆንም የሚለው ስጋት አሁንም አለ። እኛ በመሰረቱ ሰላም ፈልገናል። ለዛም ነው ላይ ሚኒስትር አብይን የምንደግፈው። በዚህ አጋጣሚ ደግሞ ገሳቸው ላይ ተቃጦ የነበረውን የቦምብ ጥቃት እና ሴራን በምመለከት ለሞቱት መንግስተ ሰማያት ያድርግላቸው፣ ለተጎዱት ደግሞ ቶሎ ድነው ወደ ስራቸው እንድመለሱ ተስፋዬን እየገለጽኩኝ እስካሁን ድረስ ዋስትና የሚሆን ነገር በኢትዮጵያ በኩል ያየነው ነገር እና የሰማነው ነገር የለም። ቦርደር መኖር የለበትም ከተባለ እርግጥ የሁላችን ፍላጎት ነው። ቦርደር መኖር አለበት ከተባለ ደግሞ ጉዳይ ወደ ህዝብ እስካልወረደ ድረስ ለእኛ ዋስትና ይሆናል ብለን የምናምነውና በጭብጥ ያየነው ነገር እስከሌለ ድረስ አሁንን ከስጋቱ አልተላቀቅንም ማለት ነው። የምፈልገው የዚህ የአልጀርሱ ስምምነት ተግባራዊ ከሆነ በተለይ በኢሮብ ህዝብ ላይ ያደርስ ይችላል የሚባሉት ጉዳቶች ምን ይሆናሉ? ለምንድን ነው በእናንተ በኩል ያልጀርሱ ስምምነት ተግባራዊ እንዳይሆን ተቃውሞ እያሰማችሁ ያላችሁት? አው የአልጀርሱ ስምምነት ተግባራዊ እንዳይሆን ያልፈለግንበት አንደኛው የኢሮብ ህዝብ በኤርትራ አስተዳደር ውስጥ ከጣሊያን ጀምሮ በሪፈረንደም የኤርትራ መንግስት እንደ መንግስት ከታወቀና እውቅና ካገኘበት ቀን ጀምሮ አንዴም ቢሆን ለአንድ ሰዓትም ቢሆን በዛ መንግስት አልተዳደረም። ኤርትራውም አይደለም። ህዝቡ ኢትዮጵያዊ ነው። የሻዕቢያ መንግስት ኤርትራውያን አልልም። የሻዕቢያ መንግስት በእኛ ላይ ያደረሰው ጉዳት ባዕዳውያን ጣሊያን በአዲስ አበባ ያፈጸመውን አይነት ግፍ ነው የደረሰብን እና ከዛ ግፍ የኤርትራ መንግስት ራሱ ሻዕቢያ ብሎ ራሱን የሰየመ መንግስት እኛን እንደ ኤርትራውያን ብቀበለን ኑሮ፣ እኛ እኮ ምን ሻዕቢያ መንግስት ስወረን እኮ ቄሶቹ ከቤተ ክርስቲያን ወጥተው ቤተ ክርስቲያናቸውን አጥተው ከዛ ስር የሚቀድሱበት ጊዜ ነበር። ሴቶች እናቶቻችን ደግሞ ከቤቶቻቸው ተፈናቅሎ ቤቶቻቸው ተቃጥሎ ንብረታቸው ተዘርፎ ሴቶቻችን ከዋሻ የወለዱበት ጊዜም አለ። ይህ መንግስት እኛ እንደ መንግስታችን ነው ብለን ለመቀበል ይህ መንግስት ይህ ህዝብ ህዝባችን ነው ብሎ ሊቀበለን የማይሆንና የማይመሳ ያ ማለት የእናንተ ስጋት በአሁኑ በውሳኔው ለሁለት የመከፈል ግማሹ የኢሮብ ተወላጆች የኢትዮጵያ ግማሾች ወደ ኤርትራ እንዲሄድ ያደርጋል ማለት ነው ስምምነቱ? አዎ፣ አዎ። በግልጽ አሁን ካርታውን ስናይ ግማሹ ወደ ኤርትራ፣ ግማሹ ወደ ኢትዮጵያ ነው የቀረው እና ይሄ መሆን የሌለበት እና እኛም የማንቀመጥ የኢሮብ ህዝብ በጠቅላላ ወደ ሰላሳ አምስት ሺህ ሰው ነው የሚኖረው ኢትዮጵያ ውስጥ። በዛ ያክል ነው የሚገመተው በግምት። ከዛ ውስጥ ምን ያህሉ ወደ ኤርትራ፣ ምን ያህሉ ወደ ኢትዮጵያ መከፈል ሁኔታ ያጋጥማል። በጂኦግራፊ አቀማመጥ ከሆነ ከአርባ አምስት ፐርሰንት በላይ ወደ ኤርትራ የተመደበ ይመስለኛል በመሬት በቆዳ ስፋት በህዝብ ቁጥር ከሆነ ግን እኔ አሁንም በግምት ነው የምናገረው ከሰላሳ አምስት ሺህ ወደ አስራ አምስት ሺህ ወይም ከዛ በላይ የሚሆነው ህዝብ ወደ ኤርትራ ይሄዳል ማለት ነው። አቶ ማየሁ በሁለቱ ሀገራት መካከል ኢትዮ ኤርትራ ግንኙነት በአሁኑ ወቅት በአዲስ መልክ ሃያ ሰባት ዓመት በኋላ ልባዊ በሆነ መንገድ የመተባበር ከቶውንም የልኡካን ቡድኑ እኛ አንድ ህዝብ ነን ብለው መግለጫም እስከ መስጠት ደርሰዋል። በእርግጥ ዝርዝር መነጋገሪያ አጀንዳቸው ወይም የውል ስምምነታቸው ገና ይፋ አልሆነም። የጠቅላይ ሚኒስትሩ አስመራ ጉዞ በኋላ ሊሆን ይችላል። በአሁኑ በጅምሩ ላይ ያለውን የሁለቱን ሀገራት የበጎ ምኞት ጅምሮች በምን መልክ ያዩታል? ካሳሁን በጣም አመሰግናለሁ ይህን እድል ስለሰጠኸኝ። ልክ ነው። ጅማሬው በእውነት በጣም ደስ የሚያሰኝ ነው፣ ግን ፍጻሜው ምን ይመስላል የሚል ነው። እርግጥ ለመጀመሪያ ጊዜ ሁለቱ መሪዎች ተገናኝተው ይህንን ጎህ መቅደድ፣ የሰላምና የብልጽግና የኢኮኖሚ አጋርነትን በተመለከተ ሊያስቀምጡ የሚችሉትን ነገር ሊያስቀምጡ ይችላሉ። ከጅምሩ በፕሪንስፕል ደረጃ መልካም ይመስለኛል። ነገር ግን ዚህ ሁኔታ ችግር ከምንድ ነው የጀመረው መስመሩ ሲሰመር ራሱ መጀመሪያ የሚወስደን ወደ 1902 አርቲክል ወይም አግርመንት ውስጥ በተፈጠረ ጊዜ በድሮ ጊዜ በጣሊያኖችና በኢትዮጵያኖች እንግሊዞች ታዛቢ በሆኑበት ሰዓት የተፈጠረ አግርመንት ነው። ያንኑ አግርመንት ነው እንደገና በአርቲክል 125 125 የጄኔቫ ኮንቬንሽን ላይ ቀጥታ ያንኑ አግሪመንት ብቻ አስቀምጦ አስምሮበት። ግን በተግባር ኢሉዥን ላይ የተመሰረተ ነው እንጂ በተግባር መጥቶ በሜዳው ላይ ዲማርኬሽንን ከፋፍሎ ይህ ከዚህ በኋላ የዚህ ነው፣ ይህ ከዚህ በኋላ የዚህ ነው የሚል ነገር የለም። ልክ አሁን ወንድሜ ተስፋዬ እንደገለጸው የሚያመጣው ችግር ወንድማማቾችን ለሁለት ይከፍላል። የተለያዩ በባህልም በቋንቋም በነገድም የተሳሰሩ ሰዎችን ለሁለት ይከፍላል። ያ ነገር በተግባር በዲማርኬሽን ቦታ ላይ አልተቀመጠም። ያ ነገር እስካልተቀመጠ ድረስ ወደፊት ሊያመጣው የሚችላቸው ብዙ ኢሹዎች አሉ። ስለዚህ እነዚህ ነገሮች ከመጨረስ ይልቅ በአንድ ጊዜ አግርመንት ላይ ከመግባት ይልቅ ወደፊት የሚጎትቱት ብዙ ኢሹዎች አሉ። እነዚያ ኢሹዎች አሁን እልባት ያገኛሉ ወይስ አያገኙም? መጀመሪያ እነሱ አሁንም ያሰመሩት ካርታ የድሮ በ1902 የተሰመረ በድማርኬሽ ላይ የተቀመጠ ካርታ አይደለም። በወያኔና በሻዕቢያ መካከል ገና ጫካ እያሉ የተደራደሩበት ነው። ስለዚህ ያ በተግባሩ ኢምፕልመንት በሚደረግበት ጊዜ የሚፈጥረው ችግር ኃይለኛ ነው። ያን ብቻም አደለ የባድሜ ችግር ብቻ አደለም። ሌሎች ሌሎች ቦታዎችንም አብሮ የሚያካትት ሁኔታ ይፈጠራል። እነዚያ ነገሮች ሲፈጠሩ በኢኮኖሚም ሆነ አንድ አገር ነን የሚለውን ቋንቋ ተግባራዊ ሊያደርግ የሚያስችል ምን ሁኔታ ይፈጠራል። ያን እንግዲህ ወደፊት በትዕግስት የምናየ ነገር ነው እንግዲህ፣ በሁለቱ መሪዎች መካከል የሚፈጠረው ሁኔታ ያመለክተናል። ስለዚህ የኢትዮጵያ የባህር በርም ጥያቄ ይነሳል። ያሰብም ጉዳይ የሚነሳበት ጉዳይ አለ። በማስረጃ በኤቪደንስ ሁሉን ነገር ባካተተ እና የዚህ የትሪቲዎቹ ችግር በኢሉዥን ላይ የተመሰረተ ነው። ያ ኢሉዥን ነው እስካሁን ህዝብ መከፋፈል፣ ወደ ጦርነት የማስገባት ችግር ውስጥ የመፍጠር አንዱን ደሀ የማድረግ አንዱን ሀብታም የማድረግ ሁኔታ የተፈጠረው፣ በኢኮኖሚ ሰለባ እንዲሆን ያደረገው ያ ፕሮብለም ነው። ህዝቡም እርስ በርሱ የመከፋፋት ችግር የመፍ የሚፈጠር ሁኔታ የፈጠረበት ያ ነው። ስለዚህ እነዚያን ነገሮች ሪዞልቭ ለማድረግ እነዚያን ነገሮች ሁኔታዎችን ለማስተካከል ወደፊት ምን ይቀጥላል? በሁለቱ ፕራይም ሚኒስተሮች በሚገናኙበት ሰዓት ላይ ምንድን ነው ነድፎ የሚያስቀምጡት? የአልጀርሱ ስምምነት ራሱ ይህ ነው ብሎ ድፕሊ የሚያስቀምጣቸው ነጥቦች የሉም። ነጥቦቹን እንደዚሁ ብናያቸው አሁን የአልጀርሱ ስምምነት አንድ ቁጥር የምርኮኞች ቅብብል ነው ወይም ምርኮኞችን መቀየር ነው። ሌላው ጦርነት የጀመረው አገር ማንኛው እንደሆነ ኢንቨስቲጌት መደረግ አለበት የሚል ነው። ሌላው ደግሞ በመካከላቸው በሁለቱ መካከል ያለውን ችግር ይህ ከተፈጠረ ኢንቨስቲጌት ከተደረገ ካሳ የመክፈል የሚል ሁኔታዎችም አሉ። ከዚያ በኋላ እንግዲህ ደግሞ ወደ 1902 መጥተው ነው ይሄንኛው ወይም በአርቲክል 125 የጀኔቫ ኮንቬንሽን ላይ የተመሰረተው ተግባራዊ ይሆናል ነው። ተግባራዊነቱ ምኑ ላይ ነው? መጀመሪያም የተሰመረ የተቀመጠ ነገር የለም። ስለዚህ እነዚያ እነዚያ ነገሮች ሁሉ አሁን ወንድሜ ተስፋዬ ካነሳው ጋር ሊፈጥሩት የሚችሉ ችግሮች አሉት። ከበስተጀርባው ብዙ የሆነ ኢሹዎች አሉና እነዚያን እንዴት ነው የሚያደርጉት ቆም ብለን ጠብቀን የምናየው ይሆናል ማለት ነው። ቶ ሁሴን በኤርትራ ወገን የኢሮብ ክልል የሚታየው እንደ ኢትዮጵያ አካል ተደርጎ ነው ወይስ የኤርትራ አካል ተደርጎ ነው? በዛ በኩል ያለው በኤርትራ በኩል ያለው አታይ ምንድ ነው? እኔ ማየው ወንድም ተስፋይ ወንድም የሚለው የነበረ ለምን ያንን ችግር በ1991 92 ያንን ነገር አልነበረም። እሺ፣ በዛን ጊዜ ህዝብ ኤርትራ የኢትዮጵያ ህዝብ ወደ ፊት እያየ ብራይት ፊቸር የሚያይበት ጊዜ ስለነበረ በዛን ጊዜ የቦርደር እሹ ምንም ነገር አልነበረም። ያንን ነገር የፈጠረው ግን የ1998 ጦርነት ነው። ያንን ጦርነት ከመጣ በኋላ ብዙ ነገር ተበላሽተዋል። አሁን የሚያስፈልገው ህዝብ ተወካዮች የህዝብ የሆኑ ሰዎች ቁጭ ብሎ ይፈቱት የሚቻል ነገር ነው። ብትልቅ እሹ አይደለም። እነዚህ የአልጀርስ አግሪመንት ቨርቹዋል ዲማርኬሽን አድርጎ ነው የሄደው። ግን ይቻላል ቁጭ ብሎ ሁለት ፓርቲስ ሁሉ ነገር ሪዞልቭ ማድረግ ራውንድ ቴብል ሆነ የሚሰራ ነገር ነው። ያንን ነገር ግን ህግደፍ እኔ ራውንድ ቴብል ቁጭ አልልም። ታዲያ አሁን ለምንድን ነው ምን ስለተገኘ ነው አሁን ያለ ዲማርኬሽን አሁን አዲስ አበባ መጥቶ ቁጭ ብሎ ከአዲስ አበባ በፊትም ሌላ ቦታዎች ሆኖ ኦፐን ኤንድድ ዳያሎግ የሚያድርገው ያለው ወይሞ የቀዩ ለምን ግምት የኤርትራ መንግስት በአሁኑ ወቅት ይሄንን ስምምነት ለመቀበል የሉካን ቡድን አባላትንም ኢትዮጵያ ድረስ ለመላክና ኢትዮጵያን አዲሱን ጠቅላይ ሚኒስትር አብይ ወደ አስመራ እስከ መጋበዝ ፈቃደኛ የሆነበት ምክንያት ምንድን ነው? ይላሉ። ይሄ እውን ከሆነ ለኢሳያስ አፈወርቂ አስተዳደር ይጠቅማል ወይስ ይጎዳል? ይሄ ምክንያቱ በሀደግ ላይ ትንሽ ክራክ ስለተገኘ ያንን ክራክ ተጠቅሞ የኢትዮጵያ አንድነት የኢትዮጵያ የምትገሰግሰው የነበረችው የእድገት ጎደና ይዛ ኢትዮጵያ ስትሄድ ስላየ ያንን ነገር ገብቶ ያንን ነገር ለመቀየር የኢትዮጵያ አንድነት ለመበረዝ እንጂ ሌላ ዓላማ የለውም። ይንችን ጋብ ወይም ይቺ ክራክ የተፈጠረችው በአሁን ሰዓት ፊፍቲን ሲክስቲን ሴቨንቲን ይርስ አልነበረችም። ኢትስ ባድ ኢንቴንሽን። ይህ ማለት በሁለቱ በተለይም በህወሀትና በህዝባዊ ሀርነት ግንባር ኤርትራ በኩል ያሉት የድሮ ቁርሾዎችና አሁን የህወሀትን መዳከም ከመፈለግ አኳያ ያንን ምክንያት ያደረገ ነው ማለት ይችላል። ዋናውን እሱ ነው። አሁን ለህወሀት ለወያነ ትግራይ ማርጂናላይዝ አድርገህ ማምታት ብቻ ነው። ስለዚህ ይሄ ደግሞ ለኢትዮጵያኖች ጥሩ አይደለም። ዶክተር አብይ አህመድ የሚለው ያለው ጥሪ ለሁሉም ኢትዮጵያዊ ማንም ኤክስክሉድ ሳያድርግ ኢትዮጵያ ሪኮንሳይል እንድታድርግ የሚፈልጉት ጥሪ ይኸው ነው። እስያስ የሚፈልገው ያለው ግን አስመራ ሆኖ ሲናገር አይተነዋል። ፕሬይዝ ለአሜሪካ ያድርጋል፣ ፕሬይዝ ለዶክተር አብይ አህመድ ያደርጋል፣ ለወያኔ ትግራይ ደግሞ ይሰድባል። እዚህ ላይ አሁን የሕዝባዊ ወያኔ ሀርነት ትግራይ ይህንን ያልጀርሱን ስምምነት ሙሉ በሙሉ ይደግፋለሁ ብሎ የድርጅቱ ሊቀመንበር ዶክተር ደብረጽዮን ተናግረዋል። በህዋት በኩል ችግር የለም። በኢህአዴግ በኩል ውሳኔ ያለም በዚሁ የጸደቀው ውሳኔ ነው። የቀድሞ ጠቅላይ ሚኒስትር የፈረሙበት ነው። የህዋት ድጋፍ ካለ የኤርትራው ኢሳያስ አፈወርቂ በኩል መጥፎ ተግባር ከውነዋል ተብሎ የሚታዩበት ከምን አኳያ ነው? መጀመሪያ ጦርነቱ አያስፈልግም ነበር። ያንን ነገር አሁን የሚደረገው ያለው ራውንድ ቴብል ሆለ የሚፈታ ነበረው ነው። በ1998 ግን ተገኘ ያንን ነገር ወዲያው ፋይናል ኤንድ ባይንዲን የሆነ የአልጀርስ አግሪመንት ነበረ። በዛን ጊዜ ያንን ነገር ኢምፕልመንት ለማድረግ ደግሞ ዲማርኬሽን ሊደረግ ነበር። ግን ሻዕቢያ ወይ ህግደፍ ያንን ነገር ቁጭ አልልም ያንን አሁን ኮንሰርን የኢሮብ ህዝብ የዛ ቦርደር ላይ የሚኖሩት ያሉት ቫሊድ ኮንሰርን ነው። ቁጭ ብለህ የምትፈታው ነገር ነው። ያንን የአንድ ሀገር ሰራዊት ነው፣ ዝም ብሎ ተነስቶ የሚሄድ አይደለም። የሆነ አሬንጅመንትስ ያስፈልገዋል። ብዙ ደም ፈሰዋል። የካሳ ነገር አለ። ማን ነው የጀመረው ጦርነቱ? ብዙ ጥያቄዎች ስላሉ ያንን ነገር ቁጭ ብሎ ውይይት የሚያስፈልገው ነበረ። ያንን ነገር አልቀበልም፣ ከእናንተ ጋር ቁጭ አልልም አሁን ስታዲያ ምን ስለተገኘ ነው ቁጭ ያልከው? ይችን ትንሽ ግርግር ለሌባ ይመቻል እንደሚባል ትንሽ ግርግር ተፈጥሮ ያለው እኛ ብዙ ልናየው አንችልም። አሁን ግን ያንን ፍንዳታ የተገኘው ክሊር ፒክቸር እንዲሰጠን ይችላል። በዚህ አጋጣሚ ደግሞ ለነዚህ ቆስሎ ሞቶ ያለው ለቤተሰባቸው ኮንዶለንስ እሰጣለሁ። እነዚህ የተወጉ ሰዎች ደግሞ ስፒዲ ሪካቨሪ እመኛለሁ ለኢትዮጵያ ህዝብም ሰላም ወደ እድገት ወደ ብራይት ፊቸር እንዲሄድ የኤርትራ ህዝብም በጣም ኤርትራ አሁን በዚህ ሰዓት ኦልሞስት ኦልሞስት ፌይልድ ስቴት ነው ያለችው። ያንን ያደረገው ይህንን ስርዓት እኛ የኤርትራ መንግስት አንለውም። የኤርትራ ቁዋም በእግሩ ረግጦ በኤርትራዊ በዚህ ሰዓት ባህር ላይ ዴዘርት ላይ ኦርጋን ሃርቨስተርስ ቪክቲም የሆነ ህዝብ አብሰንት ነው ያለው ዳያስፖራ ያለው ኤርትራ ውስጥ ያለው ሁሉ ነገር። ስለዚህ ያንን ሰላም መጀመሪያ መጀመሪያ ሰላም ሙሉ ሰላም፣ ዘላቂ ፍትህ እንዲገኝ ኤርትራ እና ኤርትራኖች ሪኮንሳይል ማድረግ አለባቸው። የኤርትራ ህዝብ አይደለም ለህግደፍ፣ ለሻዕቢያ ሶሪ ማለት ያለበት ያለን ሁሉ ጥፋት ያደረገ ከመጀመሪያ ጀምሮ ከናጽነት በፊት አንደርግራውንድ የታሰሩ ሰዎች አሉ። አትሊስት አትሊስት ሮል ሞዴል ሆኖ ዶክተር አብይ ያደረገው እንደ አንደርጋቸው ጽጌ ሌሎቹም ይህንን ነገር የተጀመረው በኢትዮጵያ አትሊስት አትሊስት ጉድዊል ቢኖር ይህንን ስርዓት አስመራ ያለው እንደዚህ አይነት ነገር መጀመሪያ ነበረ። የአሰብ ጉዳይ የኢትዮጵያን ሺፒንግ ላይን ይሄ አይደለም ችግራችን። እኛ ችግራችን ኤርትራ መኖር ነው። መኖር ተከለክለናል። መጀመሪያ ኤርትራ እንደ ሀገር በዩናይትድ ኔሽን ልዑላዊት ሀገር ነች፣ ቋም መኖር አለባት። ኤርትራኖች ሪኮንሳይል ማድረግ አለባቸው። አሁን ሰዓት የምታየበት ግን ኢሳያስ አፈወርቂ ሀዝቢን ሞር ካቶሊክ ዳንድ ሮማንስ በትግርኛ ምን ይላሉ ሞኝ እናቱ ጥቶ አክስቱ ይናፍቃል ይሄ ነው ያለው። ስለዚህ መጀመሪያ ሰላም ሊገኝ እኛ እርስ በርስ በኤርትራ ላይ ሪኮንሳይል ማድረግ አለብን። ከዛ በኋላ ከኢትዮጵያና ከሌሎች ጎረቦታችን ሰላም ጉርብትና ለእድገት ማየት ይህን የምንፈልገው አቶ ተስፋይስ በተለይም ከኢሮብ ባሻገር በሁለቱ ሀገራት መካከል የተጀመረውን የሰላም ኢኮኖሚያዊ ትብብር የወንድማማችነትና እና ትማማችነት መንፈስ፣ አዲሱን የኤርትራ ልኡካን ቡድን ወደ ኢትዮጵያ ማምጣትና ኢትዮጵያም ጠቅላይ ሚኒስትር ወደ አስመራ የመጓዙን እንዴት አዩታል? እኔ ይህንን በምመለከት በእውነቱ ጥሩ ከመመኘት አንጻር ነው ማየው እንጂ በተጨባጭ በተለይ እኛ አካባቢ ሰላምን ያወርዳል የሚለው እምነት የለኝም። ምክንያቱም እኛ አካባቢ ዘጠና ስድስት ሰዎች በሻዕቢያ የተወሰዱ ሰዎች እንደሚፈቱም አልተነገረንም። ለዚህ የሚሆናም ዋስትናም አልተሰጠንም በኢትዮጵያ መንግስትም በተለይ በወያኔዎች ደግሞ እነዚህ ዘጠና ስድስት ሰዎች ስታሰሩና ስወሰዱ ከአስራ ስድስት አስራ ሰባት አመት በፊት አንድ ቀንም መግለጫም ያልተሰጠባቸው አሁንም ይኑሩ አይኑሩ አናውቅም። ለማንኛውም ግን እኔ ከምኞት አንጻር ነው ማየው። በጭብጥ በተጨባጭ ይሄ ሰላም ይሆናል ይፈጸማል የሚለው ነገር በምኞት አንጻር ከሆነ እስማመበታለሁ። በተግባር ግን ተግባራዊ መሆን የሚችለው የኤርትራ ሕዝብና የኢትዮጵያ ሕዝብ በተለይ የኢሮብ ሕዝብና የስሚጃና የአኮሎጉዛ የሞኖክሶዊት ሕዝብ አብሮ የኖረ ሕዝብ ነው። አንድ ሕዝብ ነው። ችግሩንም ደስታውንም አብሮ የተካፈለ ሕዝብ ስለሆነ ያንን ስልጣን እስካላገኘ ፓርቲ አክሽን አብረው ካልወሰኑ በስተቀር የሰላም ሁኔታ ምን እንደሚሆን በእውነትም በእውነትም እያጠራጥረኛል አቶ አለማየሁስ ይሄ የሁለቱ ሀገራት ጅምር ግንኙነት ወደፊት፣ አንድ በኢትዮጵያ በኩል ምን የሚያስገኘው ብሔራዊ ጥቅም አለ? ሁለት ለኤርትራስ የሚያስገኘው ብሔራዊ ጥቅም ምን ይሆናል? ይላሉ አመሰግናለሁ። ካሳሁን፣ እኔ አሁን አንድ ወንድማችን ሁሴን ከተናገረው ነገር ጋር አያይዤ መናገር የምፈልገው ነገር አለኝ። ምንድን ነው? አሁን ኢሳያስን ወደዚህ አይነት ኢንቴንሽን የወሰደው የኢትዮጵያን መሪ ዶክተር አብይን ወደዚህ ኢንቴንሽን የወሰዳቸው ነገር ምንድን ነው ወደሚለው ነገር ብንነሳ በጣም ደስ ይለኛል። የሁለቱ ኢንቴንሽን በጣም ይለያያል። አሁን የሁለቱ ሁኔታ ስትመለከታቸው፣ በርሄ የራሴን ግምት ነው የምናገረው የኢትዮጵያ ህዝብና የኤርትራ ህዝብ አብሮ መኖር፣ በፍቅር መተሳሰር፣ ያለንን ችግር ቁጭ ብለን በዲሞክራሲያዊ መንገድ መፍታት እንዳለብን እኛ ኢሮፓያኖች ወይም የኮሎኒ ፓወሮች ያሰመሩብን መስመር ሳይሆን በአካል የሚገኘው ህዝቡ አብሮ አንድ ጋር እየተዋለደ እየተጋባ አብሮ ከአንድ ጋር እየተገበያየ የሚኖር ነው። ያንን አንስተን በእንደዚህ አይነቱ ሁኔታ ላይ የራሳችን ሪዞሉሽን መስጠት መቻል አለብን እንጂ ሌሎች በተነበዩት ወይም ሌሎች ባስቀመጡት ልጁን ላይ ተነስተን የራሳችንን ችግር መፍጠር የለብንም። ብዙ ሰዎችን በጦርነት መጨረስ የለብንም የሚል ነው። በዶክተር ፕራይም ሚኒስተር አብይ ዘንድ የተነሱ በፕሬዚዳንት ኢሳያስ አፈወርቂ በኩል የተነሳ የተነሳው ሁኔታ ግን የእኔ የራሴ ኢንቴንሽን ነው። ምክንያቱም ከተገነጠሉበት ጊዜ ጀምሮ የኢኮኖሚ ችግር አለ። ሁለቱን ፖርቶች ይዞ ጭራሽ ኤርትራን ሲንጋፖር የማድረግ እምነትና ኢሉዥን ነበር። እነኛ ኢሉዥኖች መቶ አስር ሚሊየን ህዝብ ላንድ ሎክዶ ሆኖ ያውም ሌጋል ባክግራውንድ እያለው የአሰብን ሁኔታ የመጠየቅ ሂስቶሪካል ግራውንድ እያለው ያንን በሁለቱ ወንድማማቾች ወይም በወያኔና በሻቢያ ሪሌሽን ጫካ ሆነ በተስማሙበት መሰረት የኢትዮጵያን ህዝብም አማክሮም አይደለም ወያኔ ለኤርትራ የሰጠው። እነዚያን ነገሮች ከሰጠው በኋላ አሁን የኤርትራ መንግስት በውስጡ ያለበትን ችግርና ባለው በአሁኑ ሰዓት ነባራዊ በሆነ የኢኮኖሚ ችግር ካለበት አንጻር የግድ በእንደዚህ አይነት ሁኔታ ላይ ተሳስሮ አሁን ጅቡቲ አለችበትን ከጅቡቲ የሚመጣው ጅቡቲ በአሁኑ ሰዓት ለምሳሌ ያክል ከአንድ ቢሊየን እስከ ሁለት ቢሊየን ዶላር በአመት ገቢ ታገኛለች። በኢትዮጵያ ምክንያት በትራንዚት ብቻ የሚመጣው ማለት ነው። ይህ ብልጽግና አሁን ቶፕ 15 ወይም ቶፕ 20 ውስጥ የገባችበት ሁኔታ ነው በኢኮኖሚ ጂዲፒ ፓወሯ ጅቡቲ። ያ ማለት ምንድን ነው? አውጥታ ኤክስፖርት አድርጋ የምትመነዝረው ወይም ሌላ ሮ ማቴሪያል የላትም፣ ግን የኢትዮጵያን የትራንዚት ንግድ በመጠቀም ወይም ሺፒንግ ኢንዱስትሪ በመጠቀም ያደረገችው ኢንካም ነው እና አሁንም የኤርትራ ህዝብ ከፍቅር አንጻር እነኚህን ፖርቶች ከኢትዮጵያ ጋር በአግሪመንት በመፈጠር ለወደፊት ሊያደርጉት የሚችሉት ነገር ያለ ይመስለኛል። እሱ ተነጋግረው ይህን የሚያደርጉት ከሆነ የኤርትራ የኢኮኖሚ ችግር ሊቀረፍ ይችላል። ከዚያ ኢንቴንሽን አንጻር አገሩን ከማሳደግ አንጻር ፕሬዚዳንት ኢሳያስ አፈወርቄ በእንደዚህ አይነቱ አግሪመንት ውስጥ የመኖር ፖሲቢሊቲ ይኖራል። ኢኮኖሚ ችግር ባለበት ቦታ ላይ ሁሉ ሁልጊዜ የፖለቲካል ፕሮብለሞች ይፈጠራሉ። እንደዚህ አይነት ነገሮች መፈጠራቸው አይቀርም። ስለዚህ ከዚያ አንጻር የዶክተር አብይ ኢንቴንሽንና የፕሬዚዳንት ኢሳያስ አፈወርቄ ኢንቴንሽን ልዩነቱ ይህንን ይመስለኛል ግን ከመቋጨት ችግሩ እጅግ በጣም በጣም ወደፊት ጥንቃቄን የሚሻ ይመስለኛል። እኔ በራሴ አመለካከት ሳየው ሕዝቡ ያልተሳተፈበት ሕዝቡ ኢንቮልቭ ያላደረገበት በኤርትራም በኩል ሆነ በዚህኛውም ሳይድ ልክ እንደ በፊቱ ወያኔና ልክ ሻቢያ እንዳደረጉት ዲል ማለት ነው የኢትዮጵያ ሕዝብ አሰብን ለማስገንጠል ቦታ አላደረገም አላደረገም። አሰብ የኢትዮጵያ ናት የሚል ባክግራውንድ አለ። ሂስቶሪካልም ሌጋል ባክግራውንድም አለ። እነዚህ ነገሮች እንዳሉ ሆኖ እነዚያን ነገሮች ወደ የት አስቀምጠናቸው ነው አሁን ወደ እንደዚህ አይነት አግርመንት ውስጥ የምንገባው? ወይስ ያ ኢንቴንሽን ያለው የኢኮኖሚ ፓወር ፕሮብለም ወይም ለወደፊት ለህዝብ የሚነሳሳ መንግስት ሆኖ የኢሳያስ አፈወርቄ መንግስት በራሱ ውስጥ ያለውን ችግር ሪዞልቭ አድርጎ በኢኮኖሚ ደረጃ ከኢትዮጵያ ጋር ያለውን ግንኙነት ይበልጥ ማዳበር አለበት። ሀገራቶች በጠቃላይ ህብረት በመፍጠራቸው ውጤት ውጤታማ እየሆኑ ነው። ያንን ተንተርሶ የሚያደርግ ከሆነ ውጤታማ ሊሆን ይችላል የሚል ግምት አለኝ። ግን ይሄ አሁን ወደፊት የምናየው ነው። አሁን ዝም ብለን ተቀምጠን ብናስቀምጠውና በእንደዚህ ነው የምንለው፣ በፊትም ያልሆነ ነገር ነው እና ሁኔታው ትንሽ ከኢሉዥን ወደ ፕራክቲካሊቲ የመግባቱ ሁኔታ ትንሽ ጊዜ የሚወስድ ይመስለኛል። ለጅምሩ ጥሩ ነው። ግን ኢትዮጵያን ደግሞ ያክል ትልቅ አገር ላንድ ሎክድ ሆኖ በእንደዚህ አይነት ሁኔታ ላይ ይቆያል የሚለው ነገር ግን ስቲል ኩዌሽን ማርክ ነው። እነዚህ ኩዌሽን ማርኮች አሁን የአሰብ ጉዳይ በጣም ትልቅ ይሹ ነው እና ያን ሁሉ ውጤት ለማምጣትና ለማስመዝገብ ጊዜ የሚፈታው ይመስለኛል የሚል ገምታለኝ። አድማጮቻችን የዛሬው የውይይት መድረክ ዝግጅታችን ቅርብ እየተካሄደ ያለውን የኢትዮጵያና የኤርትራን አዲስ ግንኙነት ጅምር የሚመለከት ነበር። የውይይቱ ተሳታፊዎች አቶ ሁሴን አብዱልዋሲ፣ አቶ አለማየሁ በዛብህና አቶ ተስፋ አዱማ ናቸው። ስለተሳትፈው እናመሰግናለን። እኔ ወንድሜ አለማየሁ እየተናገረው ትንሽ ትንሽ ሬዘርቬሽን አለኝ። ምክንያቱም ያንን ነገር የኤርትራና ኢትዮጵያ እንዳልኩት የቦርደር ኢሹ የነበረው በሰላም ፋይናሊ 1993 በሬፈረንደም 99.9 የኤርትራ ሕዝብ ከኢንዲፐንደንስ ነበረ። ያንን አልቆ ነበር። ይህንን ዲማርኬሽን ኮሎኒያል ፓወር ያስቀመጡት መሬት ላይ ነው ያለ። ያንን መቀየር የምቻል ከሆነ እርስ በርስ ቁጭ ብለን ራውንድ ቴብል ሆነን ነው እንጂ የምቀይረው ነገር የለም ኤርትራ አንድ በዩናይትድ ኔሽን አባል ሀገር ነች። የአሰብ ጉዳይ የሌላ ጉዳይ አሁን መነሳት አይገባም። እኛ የምናየው አሁን የኢትዮጵያና የኤርትራ ህዝብ እንዴት አብሮ አንድ ወንድም ወደ ፊቸር በዲሞክራሲ፣ በፍትህ እንዴት አብሮ ለመኖር እንኳን ኢትዮጵያ ኤርትራ ብቻ ሳይሆን ሱዳን፣ ጅቡቲ፣ ሁሉም አሁን እነዚህ ኢሳያስ አፈወርቂ የሚያደርጉት ያሉት ግን በተለየ ሌላ ባዕዳ ሀገሮች የሚገቡ ያሉት፣ በጅቡቲ በተገኘው ችግር በፖርት ወደ አሰብ መምጣቱ ለጅቡቲ አንጻር ተብሎ የሚሰራ ስራ ሁሉ እጁን እያስገባ ነው ያለው። ግን ያንን ነገር የኤርትራና የኢትዮጵያ ህዝብ ቢተው ያንን ነገር የኤርትራና የኢትዮጵያ ህዝብ የሰላም ፈላጊ ህዝብ ነው። ያለፈ ጦርነቱም የኢትዮጵያ ህዝብ አይደለም፣ ጦርነቱ የኤርትራ ህዝብም አልነበረም። አሁንም የኤርትራና የኢትዮጵያ ህዝብ ወደፊት ያዩ ናቸው። ግን እኛ ምንለው በዚህ ኦፖርቹኒቲ ተጠቅሜ ለጠቅላይ ሚኒስትር ዶክተር አብይ አህመድ ማለት የምፈልገው እኔ ለራሴን የምወክለው የተቃዋሚ ኃይል ፓርቲ ናህዳ ፓርቲ በኤርትራ እኛ የምንፈልገው መጀመሪያ የመኖር ባገሩ ያጣ የኤርትራ ህዝብ እንዴት ብሎ በሀገሩ አንደር ኮንስቲትዩሽን ሁሉ በህግ እሱ የመረጠው መንግስት ተክሎ ከዛ በኋላ ቁጭ ብሎ ከኢትዮጵያ መንግስት ሁሉ ኢኮኖሚካል ኢንቴግሬሽን ሆኖ ወደፊት የምንፈልገው ነገር ያንን ነገር የሚደረገው ነገር ያለን ግን የኤርትራ ህዝብ አብሰንት ነው። ሁሉም የኤርትራ ህዝብ ብቻ የቦርደር የሚኖሩ ህዝቦች ሳይሆኑ የኤርትራ ህዝብ በሙሉ በዚህ ነገር የለበትም። ትንሽ የኢትዮጵያ ህዝብ ይሻላል። የነዚህ ፎር ሚሊዮን ጎን ለጎን ሁሉም ብሔር ህዝብ አብሮ ድጋፌ ለዶክተር አብይ አህመድ የወጣ ሰው እንደዚህ አይነት ንግግር የኤርትራ ሰላም የኤርትራ ህዝብም ሰላም ወዳጅ ነው። የኤርትራና የኢትዮጵያ ህዝብ ምንም ችግር የላቸውም። አሰብ ቢሆን አሁን የጅቡቲ ያለው ኢኮኖሚካል ኢንቴግሬሽን ከኢትዮጵያ በኤርትራም እሱ ነው የእኛ ተስፋ የነበረው። ከ1993 በኋላ ኤርትራ ወደ ሲንጋፖር፣ ታይዋን ትሆናለች ብሎ የሚጽፉ የነበሩ ጋዜጠኞች ዝም ብሎ አይደሉም። ምክንያቱ ኤርትራ ይችን ትንሽ ሀገር ያንን ኦቨር 1200 ኪሎ ሜትርስ ሲኮስትስ ይዛ 360 አይላንድ ይዛ ያንን ፕሮስፔክት የኦይልና የጎልድ አሁን ያለው አገር ፖቴንሻሊ ደሞ ትልቁ ሀብት የኤርትራ ደሞ የኤርትራ ሕዝብ ወል ፕሪፓርድ ኤዲኬትድ የሆነ ሕዝብ የነበራት ሀገር ያሉን ሁሉ በነዚህ ህግደፍ ፖቴንሻል ይሄ ጠፍተው ግን እናምናለን አሁንም ያንን የጠፋ እድል 27 ርስ ተመልሶ ከወንድሞቻችን ኢትዮጵያኖች፣ ኤርትራ፣ ሱዳኖች፣ ሶማል ሁሉም ተባብረን ያንን ሆርን ኦፍ አፍሪካ ወደ ገነት እንደሚቀየር እናምናለን። እኔ በጣም የምስማማው በተለይ አለማየሁ ካለው ጋ እና በዚህ አጋጣሚ አንተን በጣም አመሰግናለሁኝ። በዶክተር አብይ አህመድ ላይ ፈጥነው የግድያን ሙከራም በጣም እናወግዛለን። የኢትዮጵያ ሕዝብና የኤርትራ ሰላም ገሀድ እንዲሆን ደግሞ በዚሁ አጋጣሚ እመኛለውኝ። አመሰግናለውኝ። እሺ፣ ካሳሁን ታንክዩ ቨሪ ማች ይህን እድል ስለሰጠህን እንደዚህ አይነት መድረክ በተለያየ ጊዜ ስለምታዘጋጅልንም ወደፊትም ስለምታዘጋጅ በጣም ደስ ብሎኛል። እውነት ይህ ለብዙ ሰዎች መርህ ከፋች ነው ብዬ አምናለውኝ። አመሰግናለሁ ነገር ግን አንድ እዚህ ጋር እኔ በደንብ ስትሬስ ማድረግ የምፈልገው ነገር አለኝ አንዳንድ ጊዜ አለባብሰው ቢያርሱት ባረ የሚመልሱት የሚባል ነገር አለ ኢኒሼቲቪቲው እንዳለ ሆኖ ኢኒሼቲቪቲው እንዳለ ሆኖ ለምን አይነት ሁኔታ እንደተዘጋጁ እኔ አሁን ማውቀው ነገር የለኝም ፕራክቲካሊ ምን እንደሚሰራም አላውቅም ግን አንድ መንግስት የራሱን ቤኔፊት ብቻ የሚጠብቅ ከሆነ የሌላውን ደግሞ ኢንተረስት የማያሟላ ከሆነ ያ ሊሆን አይችልም ምክንያቱም ኢትዮጵያ የኢትዮጵያ መንግስት የሆነ መንግስት አሁን እንደ ወያኔ እንደቀድሞ ሳይሆን የኢትዮጵያን ኢንተረስት አልጠበቀም የወያኔ መንግስት። ግን አሁን እነ ዶክተር አብይ የተነሱበት ሁኔታ በጣም ደስ የሚያስልኝና ኢትዮጵያ የሆነ በዚያም ላይ ደግሞ በፍቅር ላይ የተመረኮዘ በአንድነት ላይ የተመረኮዘ የወደፊቱን ፊውቸር ጄኔሬሽን ወደ ጥሩ ጎዳና ሊመራ የሚችል አቋም ነው። ደስ ይለኛል። እኔ በጣም ነው ደስ ያለኝ። እና ይሄ የአንድነት፣ የህብረት፣ የመደመር መንፈስ እጅግ በጣም ጥሩ ነው። ነገር ግን ወደፊት ምን እንደሚያስቡ አናውቅም። እኔ ግን አሁን በማለት ላይ ያለሁት ነገር ይህ ችግር በባድሜ ብቻ ላይ የተመረኮዘ አይደለም። የባድሜ ችግር አይደለም። የአሰብም ችግር አለ። እኛ ሲንጋፖር ያደርጓታል የተማሩም ሀይሎች አሏት። ያንን ተጠቅመን ምናምን በማን ላይ ነው የምንጠቀመው? የምንጠቀመው እኮ ሀይሊ ፖፑሌትድ በሆነው በኢትዮጵያ ህዝብ ላይ ነው። እና የኢትዮጵያን ህዝብ ፖፑሌትድ ስናደርግ ኢትዮጵያ ዝም ብሎ አይከፍልም። ኢትዮጵያ የራሱ የሆነ ሌጋል ባክግራውንድ አለው፣ የራሱ የሆነ ኢንተረስት አለው። ያ ኢንተረስቱ እንዲፈጸምለት ይፈልጋል፣ ያ ቤኔፊቱ እንዲፈጸምለት ይፈልጋል። እና የሁለቱን አገሮች በምን አይነት መልኩ ነው የምናጣጥመው? እኛ ለምሳሌ ፈቅደን ወይም የኢትዮጵያ ህዝብ ፈቅዶ ወይም ቦታ አድርጎ የሰጠው አይደለም የአሰብ ጉዳይ። ይህ በወያኔና በሻቢያ አማካኝነት የተፈጠረ የግል የጓደኝነት ፊርማ ነው። በጣም ደስ ብሎኛል በእውነት በዶክተር አብይም ላይ የተፈጸመው ግድያ ሙከራ በመክሸፉ በዚያም አካባቢ ራሳቸውን መስዋዕት ላደረጉት ውድ ኢትዮጵያኖች ሁል ጊዜ ታሪክ ሲዘክራቸው ይኖራል። ለነሱም የመዳን ቶሎ በአስቸኳይ የመጽናናትን ሁኔታ ለቤተሰቦቻቸው መመኛለሁኝ። አመሰግናለሁኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉ።